የሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን አመታዊ ክብረ በዓሉን ወደሚያካሂድበት የሲያትል ከተማ እንውሰዳቸው። አዲሱ አበበ ከስፍራ ይገኛል። አሉላ ከበደ ማምሻውን በስልክ አግኝቶታል። کناں ده چون دیونه یلهتم زلجتوش به وصف درد بیان می‌ند. አዲስ አበባ በሶስት የተለያዩ የሰዓት ዞኖች የሰዓት አቆጣጠሮች ውስጥ ሆነን ነው የምንነጋገረው። እዚህ ዋሽንግተን ከቀትር በኋላ ላይ ነው ያለነው፣ 8 ሰዓት አለፍ ብሏል። አንተ ካለህበት ሲያትል ደግሞ ረፋድ ነው። አብዛኞቹ አድማጮቻችን ከሚገኙበት ኢትዮጵያ አመሻሽ ለሁሉም እንደምን ዋልክ እንደምን አመቻችሁ ልበል። እኔ ጋ እንደምን አደርክም ሊሆን ይችላል። ደህና ናችሁ አድማጮቻችንም እጅነሳለሁ። በድጋሜ ግሩም አዲሱ፣ የኳስ ነገር ሰዓት ቢለዋወጥም የሚለወጥ አይመስለኝምና እሁድ የጀመረው የሄድክበት የኢትዮጵያውያን የስፖርትና ባህል ፌዴሬሽን አመታዊ ክብረ በዓል አምስተኛ ቀኑን ይዟል ዛሬ መክፈቻውን አንድ ብለን ከቆጠርን አጠቃላይ ድባቡ ምን ይመስላል? አጠር አድርገ በድባቡ እንንደርደር። መልካም አሉላ በድጋሜ፣ አንተንም አድማጮችን ሰላም እላለሁ። ሰዓታችን ቢለያይም ኳሱ አይለያይም። ልክ ነው። ግን ውጤት ለማግኘት የኛ አየር ስርጭት ጊዜና እዚህ ጨዋታ የሚካሄድበት ጊዜ የተለያየ በመሆኑ ነው እንጂ ለውጥ የለውም። የኳሱን እንደው አጠቃላይ ድባብ ለማግኘት አንደኛ ነገር እኔ የተገነዘብኩት ከዚህ ፌዴሬሽን ጋር እንግዲህ ወደ 20 ዓመት ሊጠጋ ነው አብሬ ወዲያ ወዲህ እያልኩና ኳሱ ተቀይሯል እድገት አሳይቷል ላለሁ። እንዴት ነው እድገት ማሳየት? ለምሳሌ ከዚህ ቀደም የሁለተኛ ዲቪዚዮን ውድድሮችን ለማየት ብዙ አትጓጓም። አሁን ግን ኳሱ ከማደጉ፣ ወጣቶችም እየተተኩ በጣም የበሰለ ጨዋታ ከማሳየተው አንፃር የሁለተኛ ዲቪዥን ጨዋታና የአንደኛ ዲቪዥን ጨዋታ ብዙ አይለይም እኩል ፍክክር ይታይበታል እና ይሄን አንድ ተገንዝብ ያለው አሁን ለምሳሌ የሁለተኛ ዲቪዚዮን ትናንትና ሳን ፍራንሲስኮ ከሲያትሉ ዳሸን ጋር ነበር የሚጫወቱት። ልክ የአንደኛ ዲቪዚዮን አይነት ጨዋታ ነው፣ ፍክክር ነው ያለው። አለመታደል ሆኖ ግን ትናንትና የትናንቱን ካነሳው ሳን ፍራንሲስኮን ከዳሸን ጋር በሚያደርገው ጨዋታ ትንሽ ተጫዋቾቹ ውዝግብ አንስተው ሁለት ዳኞችን የሳን ፍራንሲስኮ ተጫዋቾች እና ደጋፊዎች በመደብደባቸው ጨዋታው ሊቋረጥ ይችላል። በጣም አሳዛኝ ሁኔታ ነው። አንደኛው ዳኛ እንደውም በቦክስ ሲመታ መሬት ላይ ተዘርሮ አይተናል። ይሄ ሁኔታ እንዴት እንደሚሆን ተካ በዘውድን የውድድር አስተባባሪውን ጠይቄ ነበረ። ሰዎች ወደ ፍርድ ቤት ይውሰዱት አይወሰዱት ለፖሊስ አመልክቶ አመልክቱ እየተከታተልን ነውና የዲሲፕሊን ኮሚቴው በዚህ ጉዳይ ላይ እርምጃ ይወስዳል ብሏል። እንደው ሳን ፍራንሲስኮን ካነሳው ዘንዳ ነው የቡጢውን ጉዳይ ያነሳውት የቦክስ ውድድር ቢሆን ኖሮ ሳን ፍራንሲስኮ ዋንጫ ያገኝ ግን ኳስ ቡቲ ሲመጣ ግን ሌላው ግን፣ ተጫዋቾቹ በጣም እየተለዩ እንዳንድ የኔ ራስ ያረጀ ወይስ ምንድነው ላለው ድሮ ሜዳ ላይ ከሩቅ ማቸው ልጆች አሁን የሉ አላውቃቸውም። ምክንያቱም ምንድነው በወጣቶች ተተክቶ አዳዲስ ልጆች ናቸው። የዘመኑን የእግር ኳስ ጨዋታ ጥበብ እያሳዩ ናቸው ሁለቱም ዲቪዥን ውስጥ ያሉትና ይሄ በጣም ይገርመኛል። አሁን አትላንታ ቡድን ድሮ ከኢትዮጵያ በአንድ ጊዜ የወጡ ተጫዋቾች እና አቦነር የነበሩበትን ሳስታውስ ዛሬ እነሱም የሉም የነሱ ልጆች ናቸው የሚጫወቱት። ይሄን ያህል አድጓል። የኳሱ ጉዳይ ይሄን ይመስላል። ሰው በደስታ ነው የሚመጣው። ይሄ ፌዴሬሽን ከኳስ ባለፈ የሀገር ስሜት፣ የኢትዮጵያዊነት ስሜት ስላሳደረን በአጠቃላይ ጥሩ ስሜት ነው። እና ኳሱ እያደገ ነው። ወጣቶች እየተጠቁ ነው እላለሁ። ግሩም የኳሱን ነገር ሳናልፍ፣ በተለይ የመጠበባቸውን ነገር አንስተሃልና በወጣቶች መተካቱ አሜሪካ ዋና አገራቸው ለእግር ኳስ ድሮ ሩቅ የነበረችው ይበልጡን በእጅ ከሚጫወቱት እና እግር ኳስ የሚል ስያሜ የተሰጠው አጠራሩ ያደናግራል፣ ዋናውን እግር ኳስም ያቀፈች የሚመስልበት ዘመን ላይ ደርሳለች። እግር ኳስ እዚህም እየተወደደ ነውና ለነኚህ ወጣቶች በተለይ ወደ ዩኒቨርሲቲ የሚገቡ ሌሎች በሮችም ይከፍትላቸዋል የሚል እምነት አለ አለና ከዛም አንጻር ግሩም ተጫዋቾች ይወጡ ይሆን? እድል የሚሰጣቸው በስፖርት ተወዳዳሪነታቸው የሚለው ነገር ግምት ያሳድራልና የተመለከትከው ነገር አለ፣ የተደነቀ የገነነ እውቅና ያገኘ ተጫዋች አይተሃል? ስም አልያዝኩም እንጂ አንድ ተጫዋች አሁን ለአርሰናል ሁለተኛ ዲቪዥን ውስጥ ይጫዋታል ያሉኝ እና አሁን እዚህ ለሲያትል የሚጫዋት ልጅ አይቻለሁና በጣም ገረመኝ። እሱ የሚያሳየው ጥበብ ትንሽ ለየት ያለ ነው። ሌሎችም እንደዚህ አሉ። ከዲሲ ስታር ውስጥ የዋሽንግተን ዲሲ ቡድን ማለት ነው። እዛ ደግሞ በአጥቂ የሚጫወት ጎበዝ ልጅ አለ። አመልክቶ አላሉ ለአውሮፓ ቡድን ና። ይሄ የጨዋታው የተጫዋቾቹ መጠበብና ማደግ እዚህ ካሉበት አካባቢ አውጥቶ ሌላ ጋር የሚወስዳቸው አይነት ይሆናል እና ጥሩ ነጥብ ያነሳው ምናልባት እነዚህም ሁለት ልጆች ፈልጌ ለማነጋገር ሞክራለሁ። ግሩም ነው። ወደ መጽሔትም ስንመለስ የምንጎበኛቸው ርዕሶች ይሆናሉ። አዲሱ ታዲያ ይሄ ዓመታዊ ክብረ በዓል ስለኳስ ብቻ አይደለምና ከኳሱ ወጣ ብሎ ያለው ብዙዎችን ሺዎችን የሚያሰባስበው ወዳጅ ዘመዶች የሚፈላለጉበት የቀጠሮ ቦታም ጭምር ሆኖ የሚታወቀው ሌሎች በተጓዳኝ የሚዘጋጁ ዝግጅቶችም ይኖሩታል። የተለየ ፈጠራ ጥበብ ለገበያ የሚቀርብበትንም እንዘግባለንና አሁንስ ምን ታዘብክ? በትናንትናው ምሽት የቆንጅና ውድድርን ግሩም አድርገህ ዘግበህ ነበረ። እስኪ ዛሬና የሚቀጥሉት። መልካም ነው። ይሄ ኳስ የቀጠሮ ቦታ ሆኗል በት ድሮ ለጥምቀት ጃንሜዳ ላይ እየሄድን ቀጠሮ የምንለዋወጥበት ወጣቶች ይወድ እና እዚህም አለ። ይገርምሃል፣ ሉላ አመቱን ጠብቀው የረፍት እዚያቸውን አመቻችተው በኳስ ጊዜ እንገናኝ ተባብሎ የሚገናኙ አሉ። ትዳር የያዙ ሰዎች አሉ። ከዚህ ቀደም አንድ ተጫዋች የሳን ፍራንሲስኮ ዛሬ ትልቅ ሰው ሆኖ የልጆች አባት ሆኖ እና በዚህ በተደረሽም የሚያገለግላል። እንዲህ የሚገናኙ ሰዎች አሉ። የትምህርት ቤት ጓደኞች ቀጠሮ አድርገው በጁላይ እንገናኝ ኳሱ ላይ ተባብለው ብዙ ስብሰባ የሚያደርጉበት አለ። ይሄ እንዳለ ነው። ሌላ ኳሱን ተከትለው የሚሄዱ አንዳንድ ዝግጅቶች አሉ። እንደ ቁንጅና ውድድሩ አይነት ድራማ ለምሳሌ ሻምበል የዘንድሮ የክብር እንግዳ እሱ ነው። ሻምበል በላይነት አርቲስቱ እሱ ለእሱ የተዘጋጀ ፕሮግራም ነበረ። በሲያትል የኢትዮጵያ ማህበረሰብ ማዕከል ውስጥ የሲያትል ማዕከል አር የሚያዘጋጀው ሌሎች ሰዎች አዳራሹን ከዛ ወስደው ሻምበልን አክብረዋል። ንግግር ተደርጓል። ሻምበልን ጥሩ ጥሩ ሙዚቃዎች ያሰምቷል። ከፋሱ ጎን የሄደ ነገር ነው። ዛሬ ማታ ደግሞ አንድ ፈርስት ነገሮች አሉ። አንድ ተጠብቆ ጎንደር ህብረት ትልቅ ስብሰባ አለው። ምሁራን ንግግር ያደርጋሉ ተብሏል። እነሱ ይመጣሉ። የቀድሞ አየር ኃይል ባልደረቦች ትልቅ ምሽት አላቸው። ኢሳት የገንዘብ አስተዋጽኦ ስብስብ አለው። አንድ ሶስት አራት አሉ። ዛሬ ነገ እንዲህም አሉ እና እነዚህ ኳሱን ተከትለው የሚሄዱበት ምክንያት ምንድን ነው? የሰሜን አሜሪካ ኢትዮጵያውያን ከአውሮፓ የሚመጡ በኳሱ ጊዜ ስለሚገናኙ ህዝቡን ለማግኘት እድል ይሰጣቸዋል እና ፌዴሬሽኑ ይህን ሁሉ አመቻችቶላቸዋል። እነሱም በዚህ አጋጣሚ ይጠቀማሉ። ኳሱ ጎን እነዚህ እነዚህ አይነት ነገሮች አሉ። ነገ እንግዲህ ከሆነ በኋላ ምን ሆነ፣ ምን ተካሄደ ማተናገረ የሚለውን ነገር ለማቅረብ ሞክራለሁ። መልካም አዲሱ እንመለስበታለን። ታዲያ ሳንለያይ፣ ታላቁ ቀን ነገ በብዙዎች የሚጠበቅ ነውና በቀረች ደቂቃ የኢትዮጵያ ቀን ምን አይነት ቀለም ይዘው ብቅ ብሎ ይሆን ዘንድሮ የኢትዮጵያ ቀን? እንግዲህ ከዛ ብዙ ሰዎች አሉ እንደው በፈረንጅኛው ሰርፕራይዝ እንደሚባለው ሊያደርጉት ነው መሰለኝ። እስካሁን ምንም ፍንጭ አልሰጡኝም፣ ግን ብዙ ሰው ይኖራል ነገ ብዬ አስባለሁ። ይሄ ሬንተን ሜሞሪያል የሚባለው የሬንተን መታሰቢያ ስታዲየም ጠበብ ይላል። በመክፈቻ ዕለት እንዳየሁት ብዙ ሰው መጥቶ ስለነበረ ነገ የሚመጣውን ሰው ይሄ ሜዳ ይችለዋል የሚል እምነት የለኝም። እኔ እንደ እሑዱ፣ የሚመጡ ከሆነ እርግጠኛ ነኝ። ደግሞ ይመጣሉ። ኢትዮጵያን ቀን ብሶ ይፈልገዋል። እና ከሆነ በኋላ የሆነ ሁኔታ መግለጽ ይሻለኛል ግን የተለመደው ከሙዚቃ ዝግጅት እና ከትርኢት ዝግጅት ሌላ አንዳንድ ንግግር የሚያደርጉ ሰዎች ይመጣሉ ተብሏል። ታዋቂ አርቲስቶች አሉ። የነሱንም ነገ እንዲሁ እንግዲህ ሰዓቱ እንደፈቀደ እንመለስበታለን። አሉላ ገሮም፣ አዲሱ የሲያትል አየር ጠባይ እኛ ካለንበት ዲሲ በዚህ በተለይ የበረታ ፀሐይ በሚኖርበት የሚመረጥ መሆኑን የሚታወቀው ላይ ያላችሁበትን እርግጠኛ አይደለሁም። ጥሩ ጊዜ እንደሚኖርህ በርከት ያለ ዘገባዎችን ይዘህ በጣም ተመችቶኛል። ምናልባት ቪዲዮው እዚህ ቅርንጫ ከፍት የመጀመሪያው አመልካች ነኝ ብዬ አስባለሁ። ሲያትሎች ይሄን ጥሩ አድናቆትህን በደስታ እንደሚቀበሉ አምናለሁ። ደግመን ነገር እናገኛለን። ጊዜ ልስጥልኝ። ጥሩ ሰዓት ይሁን። መልካም ምሽት። እናንተ መልካም የአየር ጊዜ ይሆናል።